እንወያ ጤና ይስጥልኝ አድማጮቻችን እንደምን አመሻችሁ። ሶስት የኢህአዴግ አባላትና አምስት አጋር ፓርቲዎች ተዋህደው የብልጽግና ፓርቲ ለመመስረት ስምምነታቸውን በፊርማቸው ካጸደቁ አንድ ሳምንት አልፏል። ይሁንና ሰሞኑን እንደተሰማው ውህደቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ምክትል ሊቀመንበርና ከመከላከያ ሚኒስትር አቶ ለማ መገርሳ በኩል ጠንካራ ተቃውሞ ቀርቦበታል። ከአንድ ዓመት ተኩል በላይ ያስቆጠረው የኢትዮጵያ ለውጥ እንዲመጣ በተጫወቱት ሚና ትልቁን ቦታ የሚይዙት አቶ ለማ ለአሜሪካ ድምፅ ራዲዮ በሰጡት ቃለምልልስ ውህደቱ ትክክል አይደለም ሲሉ ተደምጠዋል። ከውህደቱ በፊት የአገሪቱ ሰላምና መረጋጋት፣ እንዲሁም ምጣኔ ሀብታዊ ችግሮችን መፍታት ቅድሚያ ሊሰጣቸው ይገባል ያሉት አቶ ለማ የቅርብ ጓዳቸውን የጠቅላይ ሚኒስትር አብይ አህመድን የመደመር ፍልስፍናንም እንዳልተቀበሉት ነው በዚሁ ቃለምልልስ የተናገሩት። ሰሞኑን ይፋ የሆነው የአቶ ለማ ከኢህአዴግ ውህደትና ከመደመር ፍልስፍና የመለየታቸው ዜና ማነጋገሩ፣ ማስገረሙ ቀጥሏል። ክስተቱ ለሕዝብ ጥያቄ ቆመናል የሚሉ የኢትዮጵያ ፖለቲከኞች አንድ ሆን ብለው ሳያበቁ የመለያየታቸው ዜና የመከተሉ ልምድ ሌላው ማሳያ ተደርጎ ሊወሰድ እንደሚችል ተገምቷል። የአቶ ለማ ልዩነትና በብልጽግና ፓርቲ ላይ ሊያሳድር የሚችለው ተጽዕኖ እንዲሁም የኢትዮጵያ ፖለቲከኞች የመለያየት አባዜ የዛሬው እንወያይ ትኩረት ነው። በውይይቱ የሚሳተፉ ሶስት እንግዶችን ጋብዘናል። እነርሱም ዶክተር ለማ የፍራሸዋ ጀርመን የሚኖሩ የፖለቲካ ሳይንስ ምሁርና፣ የህግ ባለሙያ ረዳት ፕሮፌሰር ዳንኤል መኮንን በወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ እንዲሁም አቶ ገረሱ ቱፋ የፖለቲካ ተንታኝ ናቸው። ጥሪያችንን አክብራችሁ በውይይቱ ለመካፈል ፈቃደኛ በመሆናችሁ ሁላችሁንም አመሰግናለሁ። በቅድሚያ የአቶ ለማን ከኢህአዴግ ውህደትና ከመደመር ፍልስፍና መለየት ስትሰሙ ምን አላችሁ? ዶክተር ለማ ከርሶን ይጀምር። እኔ እንደ ሰማ እንደ እንዴት እንዲያነ ነገር ሊፈጠር ይችላል ሞት ነው የሚለየን ብሎ የለም ወይ ብዬ እንደዛ ቢሰማኝም አቶ ለማ መገርሳ ከኦሮሚያ ክልል ወደ መከላከያ ከሄዱበት ጊዜ ጀምሮ በሁለቱ መካከል ያለውን ነገር በቅርብ በዝርዝር ባላቅም የሆነ ችግር መኖሩን አመላካች ነገር ይመስለኛል። አቶ ዳንኤል። ወሬው ለረዥም ጊዜ ውስጥ ለውስጥ ሲወራ ሲኖርም አንዳንድ ጊዜ እየሆነ የማታምኙ ነገር አለ፣ ለራስሽ የምትዋሹ ማለት ነው። አቶ ለማ እንደዚህ አይነት ንግግር ተናገሩ ሲባል በመጀመሪያ ብዙ ክሮስ ቼክ የማድረግ ከሶሻል ሚዲያ ወጥቼ ከባል የተባለውንም ነገር አዳምጬ እስከ ማላምን ድረስ ነ የደረስኩትኝ። ለእኔ የአቶ ለማ ንግግር እጅግ በጣም አስደንጋጭ ተስፋዎች በሙሉ ብዙ ነገሩ ኩዌሽን እንዳደርግ ያደረገኝ ንግግር ነው እና እንደሰማሁ በጣም የደነገጥኩበት ሰዓት ነው። አቶ ገረሱ እርሶስ ምንድን ነበር የተሰማሁት? ይህ ልዩነት በይፋ ሲነገር እኔም እንደማንኛውም ሰው ያው ይህ አስደንጋጭ ነው። እነዚህ ሰዎች የትግል ጓደኞች ብቻ ሳይሆን ነው ጓደኛሞችም ናቸው። በግለሰብ ደረጃም ለረጅም ጊዜ አብሮ የቆዩ ናቸው። አብሮ መቆየት ብቻ ሳይሆን በጣም ከፍተኛ ችግር የነበረበት እና ብዙ ውሳኔዎች በእነሱ እጅ ባልነበሩበት አደጋዎች በነበሩበት አንደኛው አንደኛው መክዳቹ ሌላ ሽልማት የሚያስገኝ ወይም ደግሞ አንደኛውን ከአደጋ የሚከላከልበት ሁኔታ ውስጥ በነበሩበት ጊዜ አብረው የቆሙ ሰዎች ናቸው። ከዛም አልፈው ደግሞ እዚህ ሀገርም በአፍሪካ ብዙም ያልተለመደ አንደኛው ከስልጣን ላይ ተነስቶ አንተ እዚህ ሆንና በዚህ በኩል ነው ልታግዝ የምትችለው እኔ ደግሞ በዚህ በኩል ነው የምሰራው ብለውም ስልጣንም እስከ መለወጥ የደረሱ ናቸው። ሰው እንደዚህ አይነት ክስተቶች ሲከሰቱ ማንኛውንም ሰው በጣም ያሳስባል። ሁለተኛ ደግሞ ይሄ ሀገር አስቸጋሪ ኤክስትራም የተለየ እና ብዙ ጥንቃቄ የሚጠይቅበት ሁኔታ ውስጥ ነው ያለው። በእንደዚህ አይነት ጊዜ አብሮ ረዥም ለውጡን ያመጡ እና ብዙ የሕዝብን ቀልብ የሳቡ ሰዎች የተለያየ አይነት አስተሳሰብ ሲያመጡ በጣም ያስደነግጣል። እንደገና ደግሞ በሌላ በኩል እንደዚህ አይነት ነገሮችም ደግሞ ሊጠበቁ ይገባል። አይቲንክ እነዚህ ሰዎች ረዥም ጊዜ አብሮ በጓደኝነትም በትግል አጋርነትም አብሮ የቆዩ እና ብዙ አገ አደጋዎችን አብሮ የተጋፈጡ ብዙ ለውጦ እና ተስፋ እዚህ ሀገር ውስጥ ያመጡ ስለሆነ አሁን ያለውን አመለካከታቸውን ቁጭ ብሎ ተነጋግረው ወደ አንድ ነገር ላይ ይደርሳሉ የሚል እምነት አለኝ። አቶ ለማ መገርሳ የኢህአዴግን ውህደት ከዚህ በፊትም ሲቃወሙ እንደነበረ ነገር ግን ሰሚ እንዳላገኙ ተናግረዋል። ሆኖም የስራ አስፈጻሚ ኮሚቴ ስብሰባ ላይ ለውህደቱ ድጋፋቸውን ሲገልጹ ታይተዋልና ባለፈው ሳምንት መጨረሻ የተናገሩት ግን ከዚህ የተለየ ነው። ይህ ምንን ያሳያል? ምንስ ማለት ነው ዶክተር ለማ ሂሩት በእውነት ይሄ ከባድ ጥያቄ ነው። ለዚህ ጥያቄ ከአቶ ለማ መገርሳ የተሻለ መልስ የሚሰጥ የለም። እኛ ነገሮችን እንዲህ ይመስለኛል፣ እንዲህ መሆን አልነበረበትም፣ እጃቸው እንደወጣ እጃቸው ሙሉ ለሙሉ ነው ወደ ላይ ወጣ፣ እጃቸውን ሲያወጡ ግማሽ ነበር ወይ፣ የተለያየ ኮሜንት መስጠት ይቀላል። ይሄ ከሚሆን እንደነዚህ አይነት ችግሮችን ለመፍታት ቀጥተኛ የዚህ ጥያቄ መልስ መስጠት አለባቸው አቶ ለማ መገርሳ ይመስሉኛል። በእኔ እምነት በሂደቱ ውስጥ ነበሩ። ከሂደቱ ውስጥ ከተጀመረ ጀምሮ እቃወማለሁ የሚሉ ከሆነ ይህንን አነጋገራቸውን በተከታዮቻቸውም ዘንድ ሊያጸናላቸው የሚችል በሶሻል ሚዲያውን፣ በቴሌቪዥን በሆነ ቦታ ቀርበው ተአመናዊ በሆነ መንገድ መግለጽ መቻል አለባቸው። ዶክተር አብይም ቢሆኑ እሳቸው ይሄ ነገር ዜና ከተሰማ ጊዜ ጀምሮ በዝምታ ነገሩን ማለፍ ወይም ጉዳዩ ምንድን ነው ከማለት ሁለቱ ተነጋግረው የኢትዮጵያ ሕዝብ የሚታመስበት ምክንያት የለም። የዚህን ዜና ፍጻሜ በቅርብ ጊዜ ውስጥ አደርጋሉ የሚል ተስፋ ነው ያለኝ እኔ። አቶ ገረሱ እርሶስ ምን ይላሉ? በዚህ ላይ ውስጥ ያለውን ነገር ማለት በበቂ ደረጃ መረጃ ስላሌለን ይህንን አስበው ነው ይህንን አስበው ነው ማለት ይከብዳል። ግን ምናልባት ሊሆን የሚችለው በአካሄዱ ላይ ልዩነት ሊኖራቸው ይችላል። ግን ደግሞ ይሄ ነገር ማለት አጠቃላይ ነገሩ እየተነጋገሩ በነበራቸው ልዩነት ላይ እየተነጋገሩ አጠቃላይ ነገሩን ለማደናቀፍ ምናልባት ላይፈልጉ ይችላሉ በዛን ጊዜ ግን ዶክተር ለማ እንዳሉት አስተያየት መስጠት በጣም ከባድ ነው። ምናልባት ወደፊት ሁለቱም በትክክል የነበረውን ሁኔታ በደንብ ይገልጹና እኛ ሚርስቴን ይኖረናል። አሁን ግን ዝም ስፔኩሌሽን ነው የሚሆነው። ዝም ብለን ብንል እንግዲህ ከአቶ ለማ አነጋገር መረዳት እንደሚቻለው ተቃውሟቸው የቆየ ነው፣ ግን ውህደቱ እውን ሲሆን ነው ስለ ውህደቱም ሆነ ስለ መደመር ፍልስፍና ልዩነታቸውን ያያሰሙት። ይህን ወቅት ለምን መረጡ? ቀደም ብለው ያልተናገሩበት ምክንያትስ ምን ሊሆን ይችላል? የጊዜ ጉዳይ በጣም የሚያጠያይቅና የሚያስተዛዝብም ነው። አቶ ለማ መገርሳ ትልቅ ተስፋ የተጣለባቸው ጥሩ ስራም የሰሩ ያለፈውን ሀያ ሰባት ዓመት ኢህአዲግ ራሱን በራሱ አይቶ ስህተት ሰርተናል፣ ህዝቡን ይቅርታ ጠይቀን ወደፊት ብዝሃነት፣ ዲሞክራሲ የሰፈንባት ኢትዮጵያን ሁሉም ዜጎች ሳይሸማቀቁ እንዲኖሩ እናደርጋለን። ኢትዮጵያዊነት ሱስ ነው ያ ብለው የተነሱ መሪ በውስጥ አይ ብዙ ጊዜ ተቃውሞ ያለው ብለው መጨረሻ ላይ ውደቱ ካለቀ በኋላ ይሄን ዜና መስማቱ በእውነትም ይሄን ጥያቄ እኔም የምጠይቃቸው ነው። በእኔ አመለካከት ፌር አይደለም ይሄ በሚደረገው የፖለቲካ ሂደት ውስጥ የመተጋገዝ ፌር የሆነ መልስ አይደለም። ጊዜ አይደለም ማለት ነው። በእኔ በኩል ይህንን እሳቸው ይጠብቁ ሳልል የሚሰማኝን ስሜት መናገር ይችላለሁ። ሁለተኛ ደግሞ ከሕግ አኳያ በእውነት ነው የምለው ከተስፋ አብሮ ከመታገልም ለምን ሁኔታው በሙሉ ካለቀ በኋላ ይህን ነገር አቀረቡት? ከዛ መጀመሪያውንም ይሄን ነገር አርቲኩሌት መደረግ ነበረበት። አቶ ዳንኤል አቶ ለማ ራሱ በመግለጫው ላይ እንደተናገሩት ኦልሞስት በኦህዴድም ሆነ በኢህአዴግ ውስጥ ያለኝ ተደማጭነትን እያጣው ከሆነ ረዥም ጊዜ የሚል ነገር ተናግረዋል። ስለዚህ እሳቸው እንደሚሉት ተደማጭነታቸውን አተው ከሆነ ተደማጭነታቸውን ለመመለስ የተኮሱ ጥይት ይመስለኛል፣ በእኔ እሳቤ። ምክንያቱም እስካሁን መጠበቅ አልነበረባቸውም፣ ልዩነት ካላቸው። ምክንያቱም አቶ ለማን የምንመለከታቸው ከመጋረጃው ጀርባ ሆነው ይህንን ነገር እንደሚመሩት ነው አብዛኞቻችን የምናምነው ማለት ነው። ስለዚህ በአሁኑ ሰዓት በየቦታው የሚደረጉ ለውጦችም ሆነ ከማንኛውም ነገር ጀርባ ዶክተር አብይ ከሚናገሩት ንግግሮች ጀርባ አቶ ለማ አሉ ብለን እናምናለን ብዙዎቻችን። ስለዚህ አቶ ለማ ፓወር አጥቻለሁኝ፣ ተገፍቻለሁ የሚሉትን ነገር እንደገና ፓወር ባላንሱን ለመመለስ እና ተደማጭነታቸውን ለመመለስ የሚያደርጉትም ጥረት ይመስላል በአንድ በኩል ማለት ነው ምክንያቱም ከኢህአዴግ ዜ ከተገፉ አሁን ኢህአዴግ በሕልውናው እያበቀሉ ሶ በዚህ መልኩ ከቀጠልኩኝ ቶታሊ ሉዛ ተራ ሰው ልሆን ይችላሉ የሚል ነገር አለ። ከፓወር አንጻር ብንመለከተው እንደዚህ አይነት ነገር ውስጥ እንትን የሚለን ነገር ይመስለኛል። ከሌላ አንጻር ደግሞ ስንመለከተው አቶ ለማ ብዙ ጥረው ለፍተው ለማስተካከል ነገሮችን ለፍተው ለማስተካከል አልሳካ ሲላቸው አይ እስከዚህ ድረስ ነው መሄድ የምችለው ሶ እንደ ጲላጦስ እጄን ልታጠብ ከሚልም ምሳሌ ነገሩን ያደረጉትም ሊሆን ይችላል እና የተናገሩት ጥቂት ንግግር ነው። ስለዚህ ከኮንስፓይሬሲ ውጪ ኦር ደግሞ ሴናሪዎችን ከማስቀመጥ ውጪ እኔ ኤግዛክትሊ ይሄ ነው ልልሽ አልችልም። ግን እጃቸውን ለመታጠብ ኦር ደግሞ ፓወር ባላንሱን ለመመለስ ያደረጉት ይመስለኛል። እኔ አቶ ገረሱ አቶ ለማ መገርሳ በዚህ ወቅት ላይ ስለ ልዩነቱ ማንሳታቸውና ከመደመር ፍልስፍናም የተለየ ሀሳብ እንዳላቸው መናገራቸው የተለየ ምክንያት አለው ይላሉ። ይህን ወቅት የመረጡበት ይህንን ነገር አስበው ነው ብለን እርግጠኛ ሆነን መናገር በጣም ከባድ ነገር ነው። ለእኔ የሚመስለኝ እነዚህ ሰዎች ይህንን ሀገር እየመሩ ያሉበት ሁኔታ በጣም የተለየ ከፍተኛ ጥንቃቄና ኃላፊነት የሚጠይቅ በሀገሩ ታሪክ አይ ቲንክ የተለየ ሁኔታ እና ከፍተኛ ታሪካዊ ኃላፊነት የሚጠይቅ ሁኔታ ነው። በውስጥ ነገሮችን የሚተነትኑበት ሀገሩን ሁኔታ የሚተነትኑበት የተነተኑትን ችግሮች እና መፍትሄዎች የሚቀይሱት ስትራቴጂ የሚቀይሱት ታክቲክ በምን መንገድ ብንሄድ ነው የበለጠ በተሳካ ሁኔታ የሽግግሩን ጊዜ ልንወጣው የምንችለው ነገር ምናልባት እይታቸው በጣም የተለያየ ሊሆን ይችላል። እነዚህ ነገሮች በሆነ ጊዜ ውስጥ ዝም በለሽ በፈለግሹ ሰዓት ወደ ውጭ ማውጣት በለውጡም ላይ ይሁን በሽግግር ሂደቱ ላይ ሊፈጥረው የሚችለውም አደጋ እየታያቸው ምናልባት በውስጥ ክርክር ይህንን እሳቸው የሚፈልጉትን ነገር ወይ ጊዜ ማራዘም ይችላሉ ውህደቱንም ማስቆየት ወይንም ማስቀረት ይችላለሁ ብሎ አስቦ ሊሆን ይችላል። ማለት አንደኛው ነው ሊሆን የሚችለው እና ያ ነገር ሳይሆን ሲቀር ምናልባት የራሳቸውን ልዩነት የገለጹ ነው የሚመስለኝ። እና ልዩነትም ገልጸው ወይ ወደ ሬዚግኔሽን አልሄዱም፣ ማለት ኖርማል ስራቸውን የቀጠሉት እና ይሄም የሚያሳየው አሁንም ነገሮች የተዘጋጋና ይህንን ነገር ወደ ተካረረ ደረጃ ለመድረስ የፈለጉ አይመስለኝ። ማለት በጣም በጥንቃቄ ነው የገለጹት ያንን ነገር የዶክተር አብይም ማለት ይሄ የሽግግር ጊዜ ነው። በሽግግር ጊዜ ውስጥ የፓርቲው የመውሰን አቅሙ መጨመር አለበት። ያንን ነገር ካላደረገ ብዙ ለውጦችን ማራመድ አይችልም። ሁለተኛ ደግሞ በኢህአዲግ ውስጥ የነበረ ኃይል የኢህአዴግም አካል ሆኖ ግን ደግሞ በድርጅት ደረጃ ወስነው የሚሰሩትን ሁላ የሚያደናቅፍ በየቦታው ግጭቶችን ስፖንሰር የሚያደርግ ሌላ ኃይል አለ። ያንን ነገር በዛ በዛ መንገድ ይዞ መሄድ አስቸጋሪ ነው የሚል እመስላላቸው ላላቸው አይ ቲንክ ይህ ውህደቱን በጣም ያጣደፉት ነው የሚመስለኝና ማለት ነገሮችን የሚያዩበትና የሚተነትኑበት ለተነተኑት ነገር ደግሞ መፍትሄ የሚሰጡበት ሁኔታ ነው እንጂ የሚለያየው አይ ቲንክ ሁለቱም የሆኑ አይነት እየተጠነቀቁ እያደረጉ ያሉት ነገር ነው የሚመስለኝና ምናልባት እነዚህ ነገሮች አይ ቲንክ እንደገና በደንብ አይተውት ወደ አንድ ነገር ይደርሳሉ ብዬ አምናለሁ። እንግዲህ በአቶ ለማና በዶክተር አብይ መካከል ልዩነት እንዳለ ይፋ ሆኗል። የውህደቱ አካል የሆነው የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር ከውህደት ማፈንገጥ ወዴት ሊያመራ ይችላል? በምስረታ ሂደት ላይ ላለው ለብልጽግና ፓርቲስ ምን ማለት ነው? አቶ ዳንኤል፣ እኔ የለማ እንደዚህ አይነት መግለጫ መስጠት ለኦሮሚያው ኦዲፒም ሆነ ለሚዋህደው እንደ አጠቃላይ እንደ ሀገር ይሄ ጉዳይ ቀላል ነገር አይደለም። ምክንያቱም የተቃወመው ተራሶ ሳይሆን በመላው ኦሮሚያ ከፍተኛ ተቀባይነት ያለው በመላው ሀገሪቱ ደግሞ ከዚህ በፊት ተሰሚነት ያለው ሰው ነው እና ብዙዎቹ ይህንን የብልጽግና ፓርቲ የሚቃወሙ አካላቶች አሉ እና ለማን የመሰለ ፐርሶናሊቲ ያለው ፖለቲካሊም ሆነ ፐርሶናሊ በጣም ተደማጭ የሆነ ሰው እንደዚህ አይነት ነገርን መቃወም የብልጽግናን ፓርቲ ማካሄድ እና ወር ደግሞ የሚያደርገውን ውህደት ቀላል አያደርግለትም። ምክንያቱም ለማን የተቃወመው ለማ ማለት ከኢህአዴግ ውስጥ አንደኛው ዋና ሰው ማለት ነው። ስለዚህ ውህደቱን የጭንቅ ያደርግበታል። ምናልባት እንዳልኩሽ ኦሮሚያ ክልል ላይ ያለውን ብልጽግና ፓርቲ ቢመሰረትም ምናልባት ኦሮሚያ ክልል ላይ ኦዲፒ ትንሽ ተደማጭነቱ እየቀነሰ በየጊዜው እየቀነሰ እየቀነሰ መጥቷል። ስለዚህ የለማ መውጣትና የለማ ያንን ነገር ሪጀክት ማድረግ ምናልባት ቶታሊ ኦዲፒ ኦሮሚያ ላይ ያለውን ተደማጭነት ሊያሳጣው ይችላል። ኦዲፒ ደግሞ ማለትም አሁን የኦሮሚያ ብልጽግና ፓርቲ የምንለው ማለት ነው። ስለዚህ ተደማጭነቱን አጣ ማለት ለአገር አቀፍ ደረጃ ለሚደረገው እንትን ላይ የራሱ የሆነ ከፍተኛ ተጽዕኖ ይኖረዋል። ስለዚህ ለኦህዴድም ማነው ለብልጽግና ፓርቲም ሆነ ለኦዲፒ ሰዎች ይህ እንትን ጥሩ ነገር አይሆንም። ሁለተኛ የለማ እንደዚህ አይነት ነገር መጥፎ ፕሬዚደንት ሊሆን ይችላል ማለት ሌሎችም ሊከተሉ ይችላሉ። አሁንም ከኦዲፒም ሆነ ከሌሎቹ አጋር ድርጅቶች እንደዚሁ አይነት ሰዎች ሊወጡ ይችላሉ እና አጠቃላይ የብልጽግና ፓርቲን ውህደት ሊያጨናግፈው ኦርድ ቶሎ ካልተፈታ ማለት ነው። እየተወያዩ ያው ኦሮሚያ ክልል ኦሮሚያ ላይ እንደዚህ አይነት ኬዞች ሲፈጠሩ ቶሎ ሀንድል የሚደረግበት የአባገዳ ስርዓት አለ። ብዙ ብዙ ብዙ መድረኮችም አሉ። ስለዚህ በዛ ውስጥ ቶሎ ሀንድል ያደርጉታል ብያ ሲሁም ስለማደርግ ነው። ሀንድል ካልተደረገ ትልቅ የፖለቲካ ክረምት አለ ከፊታችን። ዶክተር ለማ አቶ ዳንኤል ካሉት የተለየ አስተያየት አለዎት? እርስዎስ ብልጽግና ፓርቲ አደረጃጀቱን የጀመረው ከላይ ወደ ታች ነው። በቀላል አማርኛ ከአራት ኪሎ ወደ ቀበሌ ነው የጀመረው። በፓርቲው ግ ደንብም ውስጥ ከፌዴራል ክልል፣ ዞን፣ ወረዳና ቀበሌ ብሎ ነው የሚሄደው አቶ ለማን እንደተረዳኋቸው አጭር ኢንተርቪው ቢሆን እንደሰማሁት እኛ ከታች መጀመር አለብን ከቀበሌ፣ እኛ ከታች ከከተሞች፣ ከወረዳ በዞን ደረጃ አደራጅተን ህዝባችንን እያዋህድን ብንሄድ ውህደቱ ዘላለማዊ ይሆናል። ይሄ ከላይ የምናደርገው የውህደት ጉዞ አስቸጋሪ ነው የሚሉ ነው የመሰለኝ። እኔ እንደው በመሰለኝ ውስጥ ባልገባ፣ ኢትዮጵያ ውስጥ ላለው ችግር መፍትሄ አሁንም በእርግጥ በሀገር ደረጃ በምን መንገድ እንሂድ የሚለውን ዋና ዋና ፖሊሲዎችን ከማወያየት በስተቀረ የህብረተሰብን ህይወት መሰረታዊ በሆነ ችግር ለመፍታት አሁንም መፍትሄው በወረዳና በከተሞች አካባቢ ያለውን ህይወት ከፖለቲካ ቴምፕሬቸር ከፖለቲካ ትኩሳት ነጻ በሆነ መንገድ በቅንነት ጥያቄውን መመለስ መቻል አለብን። ስለዚህ የአካሄድ ልዩነት ነው የሚመስለኝ የአቶ ገረሱ ከእነርሱ የተለየ ሀሳብ አለዎት? አይ የእሳቸው ልዩነት ከፍተኛ ተጽዕኖ ይኖረዋል። አንድ ጥሩ ነገር እሳቸው ያሉት ልዩነት ቢኖራቸውም ፓርቲውን ለቀው መውጣት እንደማይፈልጉ ነበር የተናገሩት። ስለዚህ ውስጥ እየተከላከሉ ሊቆዩ ይችላሉ ማለት ነው። ፓርቲው ከተዋህደ አድቫይስ ሊያደርጋቸው አይችልም ብለው ያነሷቸው ጥያቄዎች አሉ። ለምሳሌ በኦሮሚያ ውስጥ ያልተነሱ ያልተመለሱ ጥያቄዎች አሉ፣ ወይም አድሬስ ያልተደረጉ ያሏቸው ነገሮች አሉ። በመነጋገር እነዚን ፓርቲውንም አዋሃደው እነዚንም ችግሮች እንፈታለን፣ ሁለቱንም አንድ ላይ ማስኬድ እንችላለን የሚል ስምምነት ላይ ከደረሱ አይ ቲንክ እነዛን ችግሮች ሊፈቱ ይችላሉ ብዬ አስባለሁ። እነዛን ካልፈቱና ይሄ ነገር ወደ ተካረረ ሁኔታ የሚሄድ ከሆነ ለፓርቲውም፣ ለሀገሩም፣ ለሁሉም የኢትዮጵያ ህዝቦችም ብዙ አደጋ ይኖረዋል ብዬ አስባለሁ። ስለዚህ እነሱም ያሉበትን ሁኔታ ያለባቸውን ታሪካዊ ኃላፊነት እና ሀገሪቷ ደግሞ በአሁኑ ሰዓት የምትገኝበትን የተወሳሰበ ሁኔታ በደንብ ጠንቅቆ ይረዳሉ ብዬ አስባለሁ። ለዚህ የሚበቃ ውሳኔ ይወስዳሉ የሚል ተስፋ አለኝ። ኢትዮጵያ በአሁኑ ወቅት ብዙ የፖለቲካ ኃይላት ተቃራኒ፣ አንዳንዴም ግጭት የሚጋብዙ አቋሞች የሚንጸባረቁባት፣ የጎሳና የሃይማኖት የግዛት ይገባኛል ጥያቄዎች የበርካታ ሰዎች ህይወት የሚያጠፉበት ህግ የሚጣስበት ሀገር ሆናለች። የአሁኑ የፖለቲከኞች ልዩነት በአጠቃላይ ለሀገሪቱ ምን መልእክት አለው? በህዝቡ ዘንድ የሚሰጠውስ ትርጉም ምንድን ነው የሚሆነው? ዶክተር ለማ መልእክቱ ጥሩ አይደለም። ይሄ እንኳን በዶክተር አብይና በአቶ ለማ መገርሳ መካከል ልዩነት መስማት መስማት ቀርቶ እንዲያው ተራ ወሬ ሹክሹክቷ እንኳን ቢሰማ ያማል። ኢትዮጵያ በአሁኑ ወቅት ባለችበት ደረጃ ላይ ሳየው ይሄ በጣም ያሳምማል። ልዩነቱን መስማቱ ያስደነግጣል። ነገር ግን የኢትዮጵያ ህዝብ ኢትዮጵያ ዶክተር አብይ ዶክተር ለሚያደረጉት አስተዋጽኦ እንዳለው ነው። ህዝቡ፣ ሚዲያው እናንተ ይሄን ነገር በፍጥነት ሁለቱ መልስ የሚሰጡበትን ነገር ማፋጠጥ አለባቸው። በፍጥነት መልስ መስጠት አለባቸው ሁለቱ በዚህ ጉዳይ ላይ ማለት ነው። ምክንያቱም እኛ ሴናሪዮ እየሰራን ለማ ለማለት የፈለገው እንደዚህ ነው፣ ዶክተር አብይ የሚሄደው እንደዚህ ነው፣ ብልጽግና እንደዚህ ነው ብለን ህዝባችንንም ሰውንም እንትን ከምንል ሁለቱ ለምንድን ነው ወጡ። የዚህ ከዶክተር አብይ ከመጡ በኋላ ጀምሮ ያለው የፖለቲካ ሂደት አንዱ ችግር በሚፈጠሩ ነገሮች ላይ ቶሎ አቋም ያለመውሰድ ነው። ስለዚህ አስደንጋጭ ነው። ያማል ህመሙ እንዲቆም ድንጋጤውም እንዲያበቃ ሁለቱ መድረክ ላይ ወጦ ለህዝቡ መናገር አለባቸው። አቶ ዳንኤል፣ የእነዚህ የሁለት ትላልቅ ፖለቲከኞች ልዩነት መልእክት ምንድን ነው? በህዝቡ ዘንድ ውስጥ ምን አይነት ስሜት ይፈጥራል? ምን ትርጉምስ ይሰጠዋል? መልእክት የሚያስተላልፈው አንደኛ ብልጽግና ፓርቲ እንደሚባለው እንዳልተመሰረተ፣ ሁለተኛ ትልቅ ልዩነት በኢህአዴግ ውስጥ አሁን ደግሞ በመንግስት ውስጥ ልዩነቶች እንዳሉ እንደሚባለው ለማና አብይ በግልጽ አብረው እንዳልሆኑ ልዩነቶች እንዳሉና፣ በህዝብ ውስጥ ደግሞ የሚፈጥረው ስሜት መደናገጥ ነው። የፈጠረው ትልቅ ማለት ነው። ስለዚህ ህዝቡን እራሱ አሁን አልተረጋጋም፣ መረበሽ ውስጥ ነው ያለ ነው አሁንም እኮ ምን ሊፈጠር ይችላል? ለማ ሊወጣ ይችላል? አብጅ ምን ሊል ይችላል? ምክንያቱም የፖለቲካ ታሪካችን ልዩነቶችን የምናስተናግድበት መንገድ ይህ በሰለጠነው ወይም ደግሞ ዲሞክራሲያዊ በምንለው መልኩ ሳይሆን ወይ ማሰር ወይ መግደል ወይ ማባረር ወይ የተለየ ደስ የማይል እርምጃ መውሰድ ነው እና ሶ ህዝባችን ውስጥ ያለው ነገር ጥሩ ነገር አይደለም ማለት ተረብሸናል። አቶ ገረሱ የእርስዎን አስተያየት እንስማና በዚህ ላይ ወደ ቀሪዎቹ ጥያቄዎች እናልፋለን። እንደ ኢትዮጵያ ህብረት ያለ ሀገር በብዙ መልኩ ብዝሃነት ያለው ሀገር የብሔር፣ የሃይማኖት፣ የታሪክ ብዝሃነት ያለው ሀገር ቀርቶ በንድነ ፈረንሳይ፣ ጀርመን ለላለፉት ሁለት መቶ መቶ ሀምሳ ዓመታት ኔሽን ስቴት ማለት የአንድ ወጥ ማህበረሰብ የሚኖርባቸው ሀገሮች ውስጥም የተለያየ አይነት አመለካከት ሊከሰት ይችላል። ስለዚህ እኛ ሀገር የሚጠበቅ ነው። የተለያየ ነገር ነው ኢንፎርም የሚያደርጋቸው ወይንም ደግሞ ባህሪያቸውን የሚቀርጸው የሀገሪቷ ታሪክ ባህሪያቸውን ይቀርጻል። ሀገሪቷ እንዴት ነው መደራጀት ያለባት? ፌዴራሊዝሙ ምን አይነት መልክ ሊኖረው ይገባል የሚለው እስካሁንም በብዙ መልኩ አከራካሪ ነው። ወደፊት ምን አይነት ሀገር ሲሆን ነው? አንድ ሀገር የጋራ ምናብ ሊኖረው ይገባል። ይሄ ኢማጂንድ ኮሚኒቲ የሚሉት የጋራ ኢማጂኔሽን ያስፈልገዋል እና እዚህ ሀገር ውስጥ ያሉ የፖለቲካ ሂደቶች ያሉ የተለያየ የማህበረሰብ ክፍሎች የተለያየ አይነት ህልም እንዲኖራቸው ነው ያደረገው ችግራችንን በትክክል ለመረዳት ካስፈለገ የነበረውን ሁኔታ የምንረዳበትን መንገድ ብዝሃነት እንዳለው የተለያየ አይነት ኤክስፒሪየንሶች እንደነበረን በታሪክ ውስጥ የነበሩ ችግሮች በተለያየ መንገድ እንደምንረዳ እዚህ ሀገር ውስጥ ያሉ ደግሞ አደረጃጀቶች ሀገሩ እንዴት ነው እንደገና መዋቀር ካለበት የሚዋቀረው ምንድን ነው ማስተካከል ያለበት ምንድን ነው እንዳለ መቀጠል ያለበት የሚለው ነገር የጋራ የወደፊት ራዕያችንን ማስታረቅና እነዚህ ነገሮች ላይ ቀጣይነት ያለው ዲስኮርስ ኖሮ ማለት የተለያየ አይነት ውይይቶች ተደርገው ይህንን ነገር መቅረጽ ካልቻልን ልዩነቶቹ ይቀጥላሉ። ከልዩነትም በላይ ግጭቶችም ሊኖሩ ይችላሉ። ሰው እዚህ ሀገር ውስጥ በጣም የሚጠበቅ ነው፣ ግን የማይፈታ ችግር አይደለም። ማንኛውንም ችግር የትኛውም ሀገር አፓርታይድም ሳውት አፍሪካ ውስጥ ተፈተዋል። ሌሎችም ብዙ ሀገሮች በውስጣቸው የነበረውን ቅራኔዎችም ፈተዋል። የእኛም ሀገር የማይፈታበት ምክንያት የለም፣ ግን እነዚህ ለእነዚህ ችግሮች እውቅና መስጠትና እነዚህን ችግሮች መረዳት እዚህ ሀገር ውስጥ ዳይቨርሲቲ ብቻ ወይም ብዛህነት ብቻ አይደለም ቅራኔም ጭምር ነው ያለው ማለት የነበረው ሁኔታ እንደዚህ ነው ብለን የምንረዳው እና እዚህ ሀገር ውስጥ ያሉ ፖለቲካል ፓርቲዎች ደግሞ በእነዚህ አይነት ሁኔታዎች ላይ ነው የተመሰረቱት። ስለዚህ የተለያየ አይነት አስተሳሰብ ነው የሚያራምዱት። ወደ ወደፊት ኢትዮጵያ ሲያልሙ በተለያየ መንገድ ነው የሚያልሙት እነዚህን ነገሮች በደንብ በሂደት ንግግር እያደረጉ እየተነጋገሩ ወደፊት የጋራ ራዕይ ለመፍጠር እንዴት ነው የሚቻለው? እነዚህ የሚነሱ ሊፈቱ የሚገባቸው ፍትሐዊ የሆኑ ጥያቄዎችንም መልሰን አብሮ መኖሩንም በተረጋገጠ ሁኔታ እንዴት ነው ልናረጋግጥ የምንችለው? እንዴት ነው የጋራ ፍትሐዊ የሆነ የተረጋጋ ሀገር ለመፍጠር የሚያስችል ሁኔታን እንዴት ነው መፍጠር የምንችለው? የሚለው አይ ቲንክ ብዙ ክርክሮች፣ ብዙ ንግግሮች፣ ብዙ ውይይቶች የሚያስፈልገው ነው። ሁሉም እዚህ ሀገር ውስጥ ያሉ የፖለቲካ ፓርቲዎች ለዛ መዘጋጀት ያለባቸው ነው የሚመስልኝ እና ልዩነቱ መታየቱ ብዙም ሊገርም አይገባም ማለት ነው። አሁን በኢትዮጵያ በከፍተኛ ባለስልጣናት ደረጃ የተፈጠረው ልዩነት ከዚህ ቀደምም በሌሎች ፖለቲከኞች ላይ ሲደርስ የነበረ ነው፣ አዲስ አይደለም። ክፍፍል የሚፈጠረውም በኦሮሞ የፖለቲካ ፓርቲዎች ብቻ አይደለም። ተመሳሳይ ምክንያት ይዘው የፖለቲካ ፓርቲ የሚመሰርቱ ሌሎች ፖለቲከኞችም በአንድ ላይ መስራት የማይችሉበት አጋጣሚዎች አሉና ዶክተር ለማ ምንድን ነው መሰረታዊ ችግር ይላሉ? የመንግስት ተቋማት ገለልተኛና ጥንካሬ ያለመኖር ነው። ይሄ ሁሉ ስጋት ውስጥ የጣለን ሀገሪቷ አንድ ቦታ ጭስ በጨሰ ቁጥር ድንጋጤ የሚፈጥርብን ተስፋችን፣ እምነታችን በግለሰቦች እጅ ስለገባ ነው። ለዚህም ነው ላለፉት ጊዜያት ጀምሮ ከምርጫ አስራ ዘጠኝ ጥራ ሰባት ጀምሮ መንግስታዊ ተቋማት ገለልተኛ ይሆኑ መንግስታዊ ተቋማት ላይ የግለሰቦች ተጽዕኖ ይቀንስ፣ መንግስታዊ ተቋማት በህግና በህግ ብቻ ይንቀሳቀሱ። ያ ማለት የህግ የበላይነት የተቋማት ገለልተኛነት መኖር፣ ግለሰቦች ቢጣሉ ባይጣሉ፣ ይሄ ሁሉ ችግር ውስጥ አንገባም ነበረ። በሽግግር ወቅት ላይ ስላለን አሁን ግን የፖለቲካ ባህላችን ከዚህ ቀደም አልፈን የመጣ ነው ወይ ጠላቴ ወይ ወዳጄ ነው የሚል ከዚህም በላይ አልፎ ደግሞ ብሔረሰብነ፣ ብሔረሰብ አይደለም የሚል ተጨምሮበት ባለፈው ሀያ ሰባት አመት የባሰውኑ ህጋዊ መሰረት ኖሮት ነገሮችን ሁሉ አበለሻሽቶታል። ከዚህ በመነሳት ነው የይቅርታ የመቻቻልና የፍቅር ጊዜ በሚል ዶክተር አብይ በሰጡት ተስፋ መሰረት ህዝቡ በጥሩ ሁኔታ እየተንቀሳቀሰ ያለው። ሁለት ሶስት ግለሰቦች ተስፋ ይዘው መጥተው እነሱ ሲጣሉ ደግሞ ተስፋችን የሚጨልም ከሆነ የመቶ ሚሊዮን ህዝብ የወደፊት እጣ ፈንታ ምን ይሆናል? ይሄ በአገሪቷ ውስጥ ለሚንቀሳቀሱ ፖለቲከኞች፣ በአገሪቷ ውስጥ ላሉ ምሁራኖች፣ ለሰፊው የኢትዮጵያ ህዝብ ሁሉም አስቦበት መልስ መስጠት ያለበት ነው። አቶ ዳንኤል ምንድን ነው የመለያየቱ ያለመቻቻሉ ምክንያት የሚሉት? ልዩነቶቹ ሊኖሩ ይችላሉ። ለማ ከአብይ መለያየት ይችላል፣ በሀሳብ ማለት ነው። የሀሳብ ልዩነቱ ግን የተወሰነ ዲሞክራሲያዊ አካሄድ ከተጨመረበት የተሻለ ነገር እንደ ሀገር ይዞልን ሊመጣ ይችላል። እና ያ ከሆነ ጥሩ ነው፣ እሰየው ነው። ግን ፖለቲካል ካልቸራችን ያንን አላስተማረ እኛ ሀገር ላይ ፓርቲ ሲመሰረት መሰረት አይደለም ቀድመን የምናወጣው። መሰረቱን አሸዋ ላይ እንመሰርተው እና ድንጋይ እንከምራለን፣ ምርጥ ቤት እናደርሰዋለን። የሆነ ነገር ሲመጣ መሰረቱ ጠንካራ ስላልሆነ ይልደዋል። የፖለቲካ ኢሊቶቻችን ለእኛ ለህዝቡ ፓርቲ ከመስጠታቸው በፊት የሚያዋህዳቸው ነገር የላቸው ኦር ደግሞ ልዩነታቸውን እንደ ተራ ነገር ነው የሚቆጥሩት። ያንን ልዩነት በዲሞክራሲያዊ መንገድ አሽተው አብላልፈው የተሻለ ነገር ለህዝብ ከመስጠት ይልቅ በተራ ነገር ያልፉታል። ከዛ በኋላ በሂደት እየመረቀዘ ወጥቶ ሀገር ያበላሻል ማለት ነው። አቶ ገረሱ፣ እንዲህ አይነት በተቃዋሚ የሚሆን በገዢ ፓርቲ መሪዎች መካከል በየጊዜው የሚፈጠር ክፍፍልን መግቻ መንገድ አለ ይሆን? እዚህ ሀገር አሁን በአስር ሚሊዮኖች የሚቆጠሩ ስራ አጦች አሉ ወጣቶች እነዚህ ወጣቶች ባለፉት አምስት ስድስት አመታት የተለያየ መስዋዕትነት ሲከፍሉ ነበረ። እስካሁን ምንም የተደረገ ነገር የለም። ብዙ ተቃዋሚዎች እነሱን ይዘው መንገድ ላይ ስላሉ የሆነ ነገር መንግስት እንደዚህ ካደረገ እናሳምጻለን ብለው ይላሉ። ግን እነዚህ ልጆች ህይወት እንዴት ነው የሚቀየረው? ሀገሩ የወጣት ሀገር ነው። ሚዲያን ኤጁ አስራ ስድስት አመት አካባቢ ነው። ሰባ ሰባ አምስት ፐርሰንት የሚሆነው ከሰላሳ አመት እድሜ በታች ነው። እነዚህ ሰዎች ስራ ይፈልጋሉ፣ ተስፋ ይፈልጋሉ፣ ኖርማል ኑሮ ይፈልጋሉ። ይሄ በጣም አሳሳቢ ነው። ይህንን ነገር አይደለም ተከፋፍለን በጋራም ተቀምጠን ተነጋግረን በአጭር ጊዜ ውስጥ ልንፈታው የምንችለው ችግር አይደለም። ሌሎችም እዚህ ሀገር ውስጥ የቆዩ ታሪካዊ ችግሮች አሉ። ሀገሩ ራሱ ማዕት የተወሳሰቡ ነገሮች አሉና እና እነዚህ መሰረታዊ የሆኑ እነዚህ ነገሮችን ፈተናቸው ቅድም እንዳልኩት የጋራ ራዕይ እንዲኖረን እዚህ ሀገር ውስጥ ኢኮኖሚክ ፈጣን የሆነ ከፍተኛ ኢኮኖሚክ እድገት እና ሰፊ መሰረት ያለው ሰፊ ስርጭት ያለው ኢኮኖሚ እድገት ካልመጣ እዚህ ሀገር ውስጥ ማንም ሰው ቢመጣ ምንም ነገር ማድረግ አይችልም። በጣም አስቸጋሪ ሁኔታ ነገር ነው ያለው። ጭቅጭቆቹ አይ ቲንክ ወደ መሰረታዊ ነገሮች ቢወርዱ በብዙ ድርጅቶች መካከል ልዩነት እየጠበበ የሚሄድ ነው የሚመስለኝ እና ህዝባችንም ደግሞ ከስሜት ወጥቶ አገሩ በጣም የተሳሰበ ሁኔታ ነው ያለው። እነዚህ ውስብስብ ችግሮች በጣም ውስብስብ የሆነ መልስና ጊዜ የሚጠይቅ ነገር ነው። ፓርቲዎቹንም መንግስት ላይ ያለውንም ይሁን ከዛ ውጭ ያለውን ለእነዚህን ችግሮች እንዴት ነው አሳማኝ በሆነ መንገድ ዘላቂ በሆነ መንገድ ልትፈቱት የምትችሉት ነገር የሚለውን ወደ መጠየቅና በተረጋጋ መንገድ እነዚህ ውይይቶች እንዲደረጉና የተሻለ ሁኔታ እንዲመጣ ለሁላችንም የሚሆን ነገር እንዲመጣ አይን ግፊት ማድረጉ እነዚህ ድርጅቶችም እንዳይከፋፈሉ ያደርጋል የተጨበጠ ነገሮችም የተጨበጠ ለውጥም እንዲመጣ ያደርጋል ብዬ አምናለሁ። ዶክተር ለማስ ምንድን ነው መፍትሄ የሚሉት? በመሰረታዊ ችግሮች ላይ እንነጋገር። ህዝብን መሰረት ያደረገ የህዝብን ዕለታዊ ህይወት የሚያቀል የህዝብን የዕለታዊ ችግር የሚቀንስ ፖለቲካ መሆን መቻል አለበት። የአራት ኪሎ የስልጣን የተደማጭነት የተፎካካሪነት ጥያቄ አይደለም። አሁን መሰረታዊ የህዝብ ህይወት የህዝብ ህይወት ዕለታዊ የህዝብ ህይወትን አቅሎ ችግሮችን የሚፈታ ፖለቲካ ነው መካሄድ አለበት ኢትዮጵያ ውስጥ። የመጨረሻውን እድል ለረዳት ፕሮፌሰር ዳንኤል እሰጣለሁ። መፍትሄ ነው ብዬ የማስበው አሁንም ውይይት ነው። ክርክር መኖር አለበት። ውይይት መኖር አለበት። በተለይ አሁን እያወራን ስላለው የለማና የአብይ ጉዳይ በተመለከተ ተራ ነገር አይደለም። ለማ ያነሳው የልዩነት ኢሹ ብለን የምንጠራው አይደለም። ያልተመለሱ ጥያቄዎች አሉን ብሎ ለማ ነበረ ሲመራ የነበረው የለውጡ ሂደት አልተመለሱም ካለ እንዴት ነው የሚመለሱት? በብልጽግናም ውስጥ ሆነ የለማን ጥያቄዎች አኩምዴት የሚደረጉበት መንገዶች ሊከፈቱ ይገባል። ለማና አብይ ደግሞ ከምንም በላይ ብዙ ፈተናዎችን አልፈዋልና አሁንም ሁለቱ ቁጭ ብለው፣ የኦሮሞ ኢሊቶች ልክ ከለማ ጋር ተመሳሳይ አቋም ያላቸው የኦሮሞ ኢሊቶች አሉ፣ ከአብይ ጋር ተመሳሳይ አቋም ያላቸው የኦሮሞ ኢሊቶች አሉ። እና አሁንም በኢሊቶቹ መካከል ቁጭ ብለን ብንወያይ፣ ቁጭ ብሎ ክርክር ቢደረግ፣ እንዴት ነው የህዝቡን ነገር የምንመልሰው፣ ሶ ሁለቱን አጣጥመን የምንሄድበት የሚለው ነገር ላይ ቁጭ ብለው መወያየት አለባቸው የሚል እምነት አለኝ። ቶሎም ለህዝቡ መናገር አለባቸው። የደረሱበትን ነገር ያሉበትን ነገር የለማ ጥያቄ ምንድን ነው? የአብይ ጥያቄ ምንድን ነው? እንዴትስ አድርገው ፈቱት የሚለው ነገር ቀጣይ ጉዟችን ላይ ትልቅ ተጽዕኖ ስላለው አሁንም ሁለቱ ቁጭ ብለው መወያየት መነጋገር አለባቸው። ሌሎችም መካከል መወያየትና እንደዚህ አይነት ንግግሮች መቀጠል አለበት። ሌላኛው ሚዲያዎች ሮላቸውን መጫወት አለባቸው። ነገሮችን ከማባባስ ይልቅ ትክክለኛው ነገር ምንድን ነው የሚለው ነገር ላይ ፎከስ አድርገው መስራት አለባቸው። ሚዲያዎች በፎርዝ እስቴት ወይም ደግሞ አራተኛው መንግስት ነው የምንላቸው በትክክል ባላንስ የሆነ መረጃ ለህዝብ የሚጠቅመንን መረጃ መስጠት አለብን በተለይ ደግሞ ወደ ሶሻል ሚዲያው ስትመጪ ተደማጭ የሆኑ የኦሮሞም ሆነ የሌሎች ብሔሮች የአክቲቪስት የተባሉት ሰዎች በትክክል በቃ ለህዝብ ምንድን ነው የሚጠቅመው ለህዝባችን ምንድን ነው የሚጠቅመው ነገሮችን በማራገብ ምንድን ነው ልናገኝ የሚይዘው ነገር ላይ በትኩረት ተመልክተን የሚጠቅመውን ሀሳብ ብንሰጥ ባላንስ የሆነውን ነገር ብናሰራጭ የተሻለ ነው የሚል ነገር አለኝ። ረዳት ፕሮፌሰር ዳንኤል መኮንን በወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ዶክተር ለማይ ፍራሸዋ ጀርመን የሚኖሩ የፖለቲካ ሳይንስ ምሁርና የህግ ባለሙያ፣ እንዲሁም አቶ ገረሱ ቱፋ የፖለቲካ ተንታኝ፣ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም አመሰግናለሁኝ። ደህና አደሩ።